ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ዋሽንግተን ከሚገኘው ስቱዲዮ በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከአሁን ጀምሮ እስከ ምሽቱ አራት ሰዓት ድረስ የሚያስተላልፈውን የማክሰኞ ምሽት ዝግጅቱን ጀመረ። ጤና ስጥልኝ፣ እንደምናምሽታችኋል። ከሶሎሞን አባተ ጋር አብሬም ማስተናግዳችሁ ቆንጂት ታዬ ነኝ። በምሽቱ ዜናዎች ይሆናል ዝግጅታችን የሚጀምረው። የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዲሬክተር ብርጌደር ጄኔራል ክንፈ ዳኘው በሙስና ወንጀል ተጠርጥረው በቁጥጥር ስር ውለዋል። በዛሬ ዕለት በትግራይ ክልል ምዕራባዊ ዞን ባህር በተባለ አካባቢ በቁጥጥር ስር የዋሉት ጀነራሉ በፖሊስ ተይዘው አዲስ አበባ መጥተዋል። ሊያመልጡ የሞከሩና በተለያዩ አካባቢዎች የተደበቁ ሌሎች የሙስና ተጠርጣሪዎችን ለመያዝ ጥረት እየተደረገ መሆኑንም የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ዝርዝር ዘገባዎቹን ከዜና በኋላ በአብይ ርዕስ እናቀርባለን። በሌላ ዜና ሰመጉ የመብቶችን በሚጥሱ ኃይሎች ላይ መንግስት እየወሰደ ነው ያለውን እርምጃ ተጠናክሮ እንዲቀጥል ጠይቋል። ሰመጉ የሰብአዊ መብቶችን ለማስጠበቅ ከመንግስት ጋር ትብብር ለማድረግ ያለውን ፈቃደኝነትም ገልጿል። በዚህም ላይ ዘገባ ይኖረናል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ኤርትራ ላይ ጥሎ የነበረውን የጦር መሳሪያ ግዥና ሌሎች ማዕቀቦችን ሊያነሳ መሆኑ ተገልጧል። ኤርትራ ከጎረቤቷ ኢትዮጵያ ጋር የነበራት ፍጥጫ የተሟላ ግንኙነት ወደ ሰላም መመለሱንና ከጅቡቲም ጋር የነበራት ግንኙነት መሻሻሉን ተከትሎ የጸጥታ ጥበቃ ምክር ቤቱ ማዕቀቡን ለማንሳት መወሰኑን ጉዳዩን ይከታተሉ የነበሩ ዲፕሎማቶች ይፋ አድርገዋል። አሉላ ከበደ አጠር ያለ ዘገባ አለው። እንደ አውሮፓውያን የዘመን አቆጣጠር ታህሳስ 23 2009 ዓ.ም የተባበሩት መንግስታት ድርጅት በኤርትራ ላይ የጣለው ማዕቀብ የጦር መሳሪያ ግዢና በመሪዎቿ ላይ የሚደረግ የጉዞ እንቅስቃሴን እንዲሁም በአንዳንድ የአገሪቱ ወታደራዊ ባለሥልጣናትና የፖለቲካ መሪዎች ላይ የንብረት ወይም የገንዘብ ዝውውር ላይ ገደብ የሚጥል ነው። ባለፈው የነሐሴ ወር ኢትዮጵያና ኤርትራ በመካከላቸው የነበረውና ለአስርተ ዓመታት የዘለቀው የጦርነት አዝማሚያና ፍጥጫ አብቅቶ በምትኩ ሰላም እንዲሰፍን የተዘጉ ኤምባሲዎቻቸው እንዲከፈቱ፣ ወደቦች ሊከፈቱ፣ በሁለቱ አገሮች መካከል የአየር በረራ እንዲጀምር መስማማታቸውን ተከትሎ ነው ጉዳዩ በተለየ ትኩረት መጤን የጀምረው። በኤርትራ በኤርትራና በተመሳሳይም ከጅቡቲ ጋር የነበራትን በባላንጣነት የመታየት አዝማሚያ ለውጣለች። አመሰግናለሁ አሉላ። ወደ ተከታዩ ዘገባ እናልፋለን። በቦረና ዞን ሞያሌ ከተማ ከሶማሌ ክልል የመጡ ያሏቸው ታጣቂዎች ባደረሱት ጥቃት ቢያንስ ሦስት ነዋሪዎች መገደላቸውን ሶስት ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ገለጹ። የከተማው አስተዳዳሪ አቶ ፉጊቻ ደንጌ ግጭቱ አሁንም መቀጠሉን ገልጸው የተገደሉት ሰዎች ቁጥር እየተጣራ መሆኑን ተናግረዋል። በግጭቱ በከተማይቱ የሁለተኛ ደረጃ ትምህርት ቤት መቃጠሉንና ሌሎችም ከመቶ በላይ ቤቶች መውደማቸውን ጨምረው አስታውቀዋል ከ ሶማሌ ክልል መጡ የተባሉት ታጣቂዎች በመኪና ተሳፍረው በከተማይቱ ዋና ዋና መንገዶች ላይ ጥቃት እያደረሱ ነው ሲሉም አስተዳዳሪው አቶ ፉጊቻ ዴንጌ ጨምረው ለአሜሪካ ድምፅ ገልጸዋል። ኢጣሊያ በብጥብጥ በምትታመሰው የምትታመሰው ሊቢያ ስለምትረጋጋበትና ዲሞክራሲያዊ ምርጫዎች ማካሄድ ስለምትችልበት መንገድ የሚነጋገር የሁለት ቀን ዓለም አቀፍ ጉባኤ ከፍታለች። የጣሊያ ጠቅላይ ሚኒስትር ጁሴፔ ኮንቲ ትናንት ሰኞ በሰጡት ቃል ጉባኤውን ያሰናዱበት ዓላማ ሊቢያ ውስጥ የሚካሄደው ውጊያ እንዲቆምና የመረጋጋት ሂደትም እንዲጀመር ለማገዝ ነው ብለዋል። የሊቢያ ሕዝብ የራሱን የወደፊት እጣ በዲሞክራሲያዊ መንገድ እንዲወስን ማስቻል እንፈልጋለን ብለዋል የጣሊያው ጠቅላይ ሚኒስትር። የተቀናቃኞቹ የሊቢያ መንግስታት መሪዎች የሆኑት በምዕራባውያን የሚደገፉት ጠቅላይ ሚኒስትር ፋየዝ ሴራጅ እና ኃይለኛው ተቀናቃኛቸው ሀሊፋ ሄፍተር ሲሲሊዋ ፓሌርሞ ከተማ በተከፈተው ጉባኤ ተገኝተዋል። ኢጣሊያ ሊቢያ ውስጥ የሚከሰቱ ጉዳዮችን በተለየ ጠለቅ ባለ ትኩረት ትከታተላለች። ወደ አውሮፓ ህብረት ሀገሮች ለመግባት ከእሷ ጥረፍ በኩል የሚነሱ ፍልሰተኞች መጀመሪያ ከሚረግጧቸው ሀገሮች አንዷ ጣሊያን መሆኗ የሚታወቅ ነው። ዩናይትድ ስቴትስ ሰሜናዊ ካሊፎርኒያ ውስጥ ሲነድ የሰነበተው ሰደድ እሳት የገደለው ሰው ብዛት ቢያንስ አርባ ሁለት ደረሰ። በካሊፎርኒያ ግዛት ታሪክ ከደረሱት ሁሉ ባጠፋው የሰው ሕይወት ብዛት የከፋው ሆኗል። ፓራዳይዝ የምትባለውን ከተማ ለአራት ቀናት በተከታታይ ባዳረሳት ሰደድ እሳት ምክንያት እስካሁን ያልተገኙ በመቶዎች የሚቆጠሩ ሰዎች እንዳሉ ባለሥልጣናት ገልጸዋል። ደቡባዊ ካሊፎርኒያ ውስጥ የደረሱት ቃጠሎዎች ደግሞ ሁለት ሰዎችን ገድለዋል። የካሊፎርኒያ አገረ ገዢ ጀሪ ጄሪ ብራውን የአስቸኳይ ጊዜ ያወጁ ሲሆን የገንዘብ እርዳታም ጠይቀዋል። ትናንት ሰኞ ማታ የካሊፎርኒያውን ሰደድ እሳት ከባድ አደጋ ብለው የገለጹት ፕሬዚደንት ዶናልድ ትራምፕ በቃጠሎው ለተጎዱ መርጃ የሚሆን ገንዘብ ከፌዴራል መንግስት ወጪ እንዲደረግ ፈቅደዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ በፈረንሳይና በመሪዋ በፕሬዝደንት ኢማኑዌል ማክሮን ላይ ዘለፋ ሰንዝረዋል። ፕሬዚደንት ማክሮንን ዝቅ ያለ የሕዝብ ድጋፍ ያላቸው ያሏቸው ሚስተር ትራምፕ ፈረንሳይ ከዩናይትድ ስቴትስ በሚላኩ የወይን ጠጆች ላይ ቀረጥ መጣሏንም አጥብቀው ነቅፈዋል። የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት የመደበውን የአባል ሀገሮች የመከላከያ ወጪ በጀት እንኳን ማሟላት ያቃታት ሲሉ የዩናይትድ ስቴትሱ ፕሬዚደንት ፈረንሳይን ነቅፈዋል። የእስራኤል የጦር ኃይል ሌሊቱን ጋዛ ሰርጥን ከአየር ደብድቧል። ድብደባው ታጣቂዎች ከጋዛ በመቶዎች የሚቆጠሩ ሮኬቶችን ወደ እስራኤል በመተኮሳቸው ለመበቀል ነው ሲል የጦር ኃይሉ አስታውቀዋል። የእስራኤል የመከላከያ ኃይል ዛሬ ባወጣው መግለጫ ተዋጊ ጀቶቹ በመላይቱ ጋዛ የሐማስና የፍልስጤም እስላማዊ ጂሃድ ቡድን ሽብርተኞችን ኢላማ አድርገው ደብድበዋል ብሏል። ጋዛ ውስጥ ሦስት፣ እስራኤል ውስጥ ደግሞ አንድ ሰው መገደሉ ተገልጿል። የእስራኤል የአየር ኃይል ሐማስን የሐማስን አላክሳ ቴሌቪዥን ጣቢያ አውድሟል። ዩናይትድ ስቴትስ ለሁከቱ ሐማስን ወንጅላለች። እስራኤል ራሷን ከጥቃት ለመከላከል የምትወስዳቸውን እርምጃዎች እንደግፋለን ያሉት የዩናይትድ ስቴትስ ልዑክ ጄሰን ግሪንብላድ ሁከቱ ለጋዛ ህዝብ ተጨባጭ እርዳታ እንዳይደረግ የሚያደናቅፍ ነው ብለዋል። የተባበሩት መንግሥታት ድርጅት የመካከለኛው ምስራቅ ልዑክ ኒኮላይ ምላዲኖቭ በበኩላቸው ብጥብጡ እጅግ አደገኛ መሆኑን ገልጸው ሁሉም ወገኖች እንዲታቀቡ አሳስበዋል። በመጨረሻም የዩናይትድ ስቴትሱ የቴሌቪዥን ዜና አውታር ሲኤንኤን የትራምፕ አስተዳደር ላይ በፍርድ ቤት ክስ መስርቷል። ሲኤንኤን ክሱን የመሰረተው ባለፈው ሳምንት የፕሬስ ፈቃዱን በዋይት ሀውስ የተነጠቀው ሪፖርተሩ ጂማ ኮስታ ፈቃዱ ተመልሶለት ስራውን እንዲቀጥል በመጠየቅ ነው። የትራምፕ አስተዳደር ያለ አግባብ የጋዜጠኛውን ፈቃድ መሰረዙ ሲኤንኤንና ጂማ ኮስታ በህገ መንግስቱ የመጀመሪያ ማሻሻያ መሰረት የሚፈቀድላቸውን የፕሬስ ነጻነታቸውን ና በአምስተኛው ማሻሻያ የተደነገገውን የህጋዊ ሂደት መብታቸውን የጣሰ አድራጎት ነው ብሏል። ፍርድ ቤቱ በአስቸኳይ የጋዜጠኛውን የፕሬስ ፈቃድ እንዲመለስለት እንዲያደርግና ከእንግዲህም እንዲህ ያለ ተግባር እንዳይፈጸምበት ጠይቀናል ብሏል ሲኤንኤን ከሲኤንኤን ስመጥር ጋዜጠኞች አንዱ የሆነው ጂም አኮስታ ፕሬዚደንት ዶናልድ ትራምፕንና ሌሎቹንም የዋይት ሀውስ ከፍተኛ ባለስልጣናት በጠንካራ ጥያቄዎች በማፋጠጥ ይታወቃል። የትራምፕ አስተዳደር ባለፈው ሳምንት የዋይት ሀውስ ሪፖርተርነት ፈቃዱን የቀማው ፕሬዚደንቱ ከማዕከላዊ አሜሪካ በብዛት ወደ ዩናይትድ ስቴትስ ለመግባት እየጎረፉ ያሉትን ፍልሰተኞች ወረራ ብለው መጥረታቸውን አስመልክቶ በሞጋች ጥያቄ ውጥር ካደረጋቸው በኋላ እንደነበረ ይታወሳል። በዚሁ መሀል ጋዜጠኛው ከእጁ ላይ ማይክሮፎኑን ልትነጥቀው የሞከረችውን የዋይት ሀውስ የፕሬስ ክፍል ረዳት እጁን አሳርፎባታል ብለው የቤተ መንግስቱ ባለስልጣናት ወንጅለውታል። በወቅቱ የተቀረጸው የቪዲዮ ምስል ግን ጂማ ኮስታ የተባለችው ሰራተኛ ላይ ጉልበት ሲፈጽም አያሳይም። የዋይት ሀውስ ዘጋቢዎች ማህበር ፕሬዚደንት ኦሊቪዮ ኖክስ የዩናይትድ ስቴትስ ፕሬዝደንት ስራቸውን በተመለከተ የሚዘግቡ ጋዜጠኞችን ራሳቸው በዘፈቀደ መምረጥ ውስጥ መግባት የለባቸውም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይልሳት ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞው ህዳር 4 2011 ዓ ም ምሽት ፕሮግራም ነው። መንግስት በሰብአዊ መብት ጥሰትና በሙስና ተጠርጣሪዎች ላይ የወሰደው እርምጃ ተገቢ መሆኑን የገለጹ ጠበቆችና የቀድሞ እስረኛ ከዚህ የተሻለ ጠንካራ እርምጃ እንጠብቃለን ብለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ለአመታት ሰብአዊ መብት ጥሰት ሪፖርቶችን ሲያወጣ ሰሚ አግኝቶ ያውቀው ነበር፤ እንዳትልኩልን የተባልንበት ጊዜ ነበር። በተጨባጭም በመንግስት ምንም አይነት እርምጃ ሲወሰድ አይተን አናውቀው ነበር የምጠመን ነገር ነገር ግን አዲሱ አመራር ከመጣ ወዲህ በዚህ ረገድ አንደኛ ጥፋቶቹ መፈጸማቸውን በግልጽ መታመን ጀመሩም አንድ ነገር ነው። አቶ ቁምላቸው ዳኘ የህግ አማካሪና ጠበቃ፣ በአሁኑ ወቅት የብሔራዊ የህግና ፍትህ አማካሪ ምክር ቤት አባል ናቸው። ከብሔር ፌዴራሊዝም ስትመራ የኖረች ቋንቋን መሠረት ያደረገ መከፋፈል እና ማጭበርበር፣ ዝርፊያ መንግስታዊ ችግር ሲደረግባት የኖረች ሀገር እንደ ሀገር ለማስቀጠል መንግስት ጥርስ ማውጣት ይኖርበታል ብያ ምናለሁ። የህግ የበላይነት መከበር አለበት ብያ ምናለሁ። ሶ አሁን የተጀመረው ነገር መበረታታት ያለበት የኢትዮጵያ ህዝብም ሊደግፈው የሚገባ ነገር ነው እና በዚህ መቀጠል ይኖርባቸዋል እስከ መጨረሻው ድረስ። የቀድሞ እስረኛና የአየር ኃይል አብራሪ የመቶ አለቃ ማስረሻ ሰጤ ናቸው። ዘገባ ይኖረናል። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ይህ ዝግጅት የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፌዴራል ጠቅላይ አቃቤ ህግ የቀድሞ ኢንሳ በሚል ምህፃር የሚጠራው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልዳ አረጋይን በቁጥጥር ስር ያለው አለው በምርመራ መዝገብ ውስጥ ስለሌሉ እንደሆነ አስታውቋል። ከይዞ የነበረ ግን በእኛ ምርመራ ሂደቶች ምርመራ አላጣራንባቸውና አሁን ለተያያዝነው ጉዳይ ላይ እናንፈልጋቸው በመሆኑ፣ ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ናቸው የሰማችኋቸው። በምሽቱ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በሙስና ወንጀል ተጠርጥረው በቁጥጥር ስር የዋሉት የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዲሬክተር ሜጀር ጀኔራል ክንፈዳኘው አዲስ አበባ ገብተዋል። ሊያመልጡ የሞከሩና በተለያዩ አካባቢዎች የተደበቁ ሌሎች የሙስና ተጠርጣሪዎችን ለመያዝ ጥረት እየተደረገ መሆኑንም ፌዴራል ጠቅላይ አቃቤ ሕግ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል። ከ2004 እስከ 2010 37 ቢሊዮን ብር የሚያወጣ የውጭ ግዢ ያለ ጨረታ የፈጸመው የአገር ውስጥ ግዢዎችንም በተመሳሳይ መንገድ ያከናወነው ተቋም ከፍተኛ ዝርፊያ ተፈጽሞበታል። ይህ የፌዴራል ጠቅላይ አቃቢ ህግ በብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ላይ ያካሄደው ምርመራ ድምዳሜ ነው። የምርመራ ውጤቱ እንዳመለከተው በዚህ ተቋም ሙስና ተንሰራፍቷል። በቢሊዮኖች ተዘርፏል። እንደ መንግስት ድርጅት ተቋቁሞ ለግለሰቦች የሰራ የዘመድ አዝማድ ቤት ሆኖ መቆየቱንም ትናንት የምርመራውን ውጤት ያቀረቡት የፌዴራል ጠቅላይ አቃቢ ህግ ብርሃኑ ጸጋይ አብራርተዋል። ይህንኑ ተከትሎም በዚሁ በሙስና ወንጀል የተጠረጠሩ የሜቴክ አመራሮች እንደዚሁም የሰብአዊ መብት ጥሰት የፈጸሙ ባለስልጣናትና የስራ ኃላፊዎች የዛሬውን ሳይጨምር በድምሩ 63 ሰዎች በቁጥጥር ስር መዋላቸውን ጠቁመዋል። የቀሩትን ተጠርጣሪዎች ለመያዝ ጥረት እየተደረገ መሆኑንም አስረድተዋል። በዚህም መሰረት የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈዳኘው ዛሬ በቁጥጥር ስር መዋላቸውን የፌዴራል ጠቅላይ አቃቤ ህግ አስታውቋል። ጀነራሉ በቁጥጥር ስር የዋሉት በሁመራ በኩል ከአገር ለመውጣት ሲሞክሩ መሆኑም ተገልጿል። አንዳንድ የአገር ውስጥ የዜና ምንጮች እንዳሉት ደግሞ ጀነራሉ ሲያዙ ከብሔራዊ መረጃና ደህንነት ኤጀንሲ ኢንሳ የቀድሞ ዳይሬክተር ተክለ ብርሃን ወልደ አረጋይ ጋር ነበሩ። ይህም ሆኖ የቀድሞው የኢንሳ ዳይሬክተር አለመታሰራቸውን እነዚሁ ምንጮች ጠቁመዋል። የቀድሞው የሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ዛሬ በቁጥጥር ስር የዋሉበትን ሁኔታ ሪፖርተራችን ሙሉጌታ አጽበሃ ከመቀሌ ዘግቧል። የብረት ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር የነበሩ ሜጀር ጀነራል ክንፈዳኘው በትናንትናው እለት በትግራይ ምዕራባዊ ዞን ቃፍታ ሑመራ ወረዳ ከቀድሞ የመረጃና መርበብ ደህንነት ኤጀንሲ ኃላፊ ሜጀር ጀነራል ዶክተር ትክለ ብርሃን ወልደ አረጋይ በአኸር በተባለች ትንሽ ከተማ አብረው ሲንቀሳቀሱ በትግራይ ልዩ ኃይል ፖሊስ ተይዟል። የአይንማኞች ለቪኦኤ እንደገለጹት በትናንትናው እለት የፌዴራል ፖሊስ ሊወስዷቸው ጠይቆ ነበር፣ ግን የልዩ ኃይል ፖሊሱ አሳልፈው ሊሰጡ ፈቃደኛ እንዳልነበሩ ነው የተገለጸው። ሜጀር ጀነራል ክንፈዳ አብዛኛው ላይ ቁጥጥር ስር እንዲውሉ በፌዴራል ፍርድ ቤት ትዕዛዝ ወጥተባቸው ስለነበረ ውይይት ከተካሄደ በኋላ ግን እዛው አድሮ በዛሬው እለት ረፋድ አራት ሰዓት አካባቢ ቁጥጥር ስር ውለው ለመከላከያ ሰራዊት ተሰጥቷል። በሄሊኮፕተርም ወደ አዲስ አበባ እንዲሄዱ ተደርጓል ተብሏል። ሜጀር ጀነራል ትክለ ብርሃን ግን ተለቀው ወደ ሑመራ ማቅናታቸውን ተገልጿል። የሀገር ውስጥ የዜና ምንጮች እንደዘገቡት ሜጀር ጀነራል ክንፈ በቁጥጥር ስር ሲውሉ በምዕራብ ትግራይ በኩል ከሀገር ወጥተው ወደ ሱዳን ሲያመሩ መያዛቸውን ነው ከአካባቢው ያገኘነው መረጃ እንደሚያመላክተው ደግሞ የራሳቸውን ሥራ እየፈጸሙ ነበር። በአካባቢው ደግሞ የልማት እንቅስቃሴዎች ስላለ እሱን ለማየት መምጣታቸውን ነው የምናውቀው በማለት ገልጸዋል። በዚህ ጉዳይ ከትግራይ ፖሊስ ኮሚሽንና የክልሉ መንግስት ኮሚኒኬሽን ጽህፈት ቤት መረጃ ለማግኘት ያደረግኩት ጥረት አልተሳካም። በሙስናና ሰብአዊ መብጠሰት የተከሰሱ 63 ተጠርጣሪዎች በቁጥጥር ስር ውለው የፍርድ ጉዳያቸውን እየታየ መሆኑን ጠቅላይ ዐቃቢ ሕግ ይፋ ማድረጉን ይታወቃል። ለአሜሪካ ድምፅ ሙልጌታ ጽቡሃ ሞቀለም ፌዴራል ጠቅላይ አቃቤ ህግ ቀድሞ ኢንሳ በሚል ምህጻረ ቃል የሚጠራው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልድ አረጋይን በቁጥጥር ስር ያላዋለው በምርመራ መዝገብ ውስጥ ስለሌሉ እንደሆነ አስታውቋል። የጠቅላይ አቃቤ ህግ መስሪያ ቤት በተጨማሪም ከፍተኛ ምዝበራ በመፈጸምና ሰብአዊ መብቶችን በመጣስ ጠርጥሮ ያሰራቸውን የመንግስት ኃላፊዎች ስም ዝርዝር ይፋ አድርጓል። ፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋይን ያነጋገረቻቸው ጽዮን ግርማ ተጨማሪ አላት። የፌዴራል ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ ማምሻውን ለአሜሪካ ድምጽ እንደተናገሩት ከከፍተኛ የሙስና ወንጀል ጋር በተያያዘ ተጠርጥረው ሲፈለጉ የቆዩት የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ዋና ኃላፊ ሜጀር ጀነራል ክንፈ ዳኘው ከሀገር ሊወጡ ሲሉ በትግራይ ልዩ ፖሊስ መያዛቸውን ገልጸው አብረዋቸው ደግሞ ቀድሞ ኢንሳ በሚል ምህፃረ ቃል የሚጠራው የመረጃና ቴክኖሎጂ መስሪያ ቤት የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልድ አረጋኝ እንደነበሩ ተናግረዋል። ነገር ግን ሜጀር ጀነራል ተክለ ብርሃን በአቃቤ ህግ የምርመራ መዝገብ ውስጥ ስለሌሉ መለቀቃቸውን ገልጸዋል። ከኃላፊነት ትናንትና ከሜጀር ጀነራል ሲሰለኝ ጋር የነበሩ ወደ ውጭ ሀገር ሊወጡ ሲሉ ተይዞ የነበረ ግን በኛ ምርመራ ሂደት ውስጥ ምርመራ አላጣራንባቸው እና አሁን ለተያያዝነው ጉዳይ ላይ እናንፈልጋቸው በመሆኑ ይረከብ ናቸው። ስለዚህ ኃላፊውን ከአሁን በኋላ የማይፈልጋቸውን ፌዴራል ፖሊስ ልጃችን ላይ ወደፊት ሊመጣ የሚመጣው ወይ ደግሞ ምርመራ ሂደት ውስጥ ሊመጣ ጉዳይ አይታወቁም። ግን አሁን በሳቸው ላይ ግጣሪያ እና የተገኘ የሚችል መረጃ ምርመራ የለም። ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ በሙስናም ሆነ በሰብአዊ መብት ጥሰት ከተጠረጠሩት መካከል ዛሬ የተያዙትን የቀድሞ ብ ህብረት ህብረት ኢንጂነሪንግ ዳይሬክተር ጄኔራል ክንፈ ዳኘውን ጨምሮ ሌሎች ያልተያዙና ክትትል እየተደረገባቸው ያሉ እንዳሉ ይናገራሉ። ከተያዙ ሰዎች ውስጥም አንዱ ሜጀር ጄኔራል ክንፈ ዳኘው የሜቴክ ዋና ዳይሬክተር የነበሩ ዛሬ ተይዘዋል። ሌሎችም የተያዙ ያሉ መረጃ ለመዛ ያደረጉ ያልተያዙም ሰዎች አሉ። ያው አንዳንዶቹ ተደብቆ፣ አንዳንዶቹ ደግሞ ሀገር ወጥቶም ያሉበት ሁኔታ ስላለ ያው እነሱም በክትትል ላይ ነው ለመያዝ ማለት አምልጠውና ተደብቀው ያሉት ተጠርጣሪዎች ከሁሉም በኩል ናቸውም ብለዋል። እንግዲህ አሁን ባለን መረጃ ከሀገር የወጡ ከፖሊሱም፣ ከባለ ሀብቱም ከሌሎች የትግራይ መረጃ ወደውጭ ሀገር ወጡ የሚል መረጃ አለ። ግን ያው በክትትል ላይ ናቸው ያሉት። ቁጥራችን ብዙ እንዳልሆኑ ሶስት አራት አምስት የሚሆኑ ሰዎች አሉ። ጠቅላይ አቃቤ ሕግ ብርሃኑ ክትትሉ እንደሚቀጥልና ከዚህ ቀደም በተጠቀሱት ወንጀል መሳተፋቸው መረጃ የቀረበባቸው በሙሉ ሕጉን ተከትሎ በቁጥጥር ስር እንደሚውሉና ለሕግ እንደሚቀርቡ ተናግረዋል። በተያያዘም የፌዴራል ጠቅላይ አቃቢ ህግ ከሰብአዊ መብት ጥሰት ውስጥ ካካተተው ስም ዝርዝር ውስጥም አቶ ጉሃ ጽባሃ ግደይ፣ የአዲስ አበባ ደህንነት ኃላፊ አቶ አማኑኤል ኪሮስ መድን፣ የሀገር ውስጥ ደህንነት ጥበቃ ዋና መምሪያ ዳይሬክተር አቶ ደርበው ደመላሽ፣ የውስጥ ደህንነት ምክትል ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ አቶ ተስፋዬ ገብረ ጻድቅ፣ የውስጥ ደህንነት ጥናትና የወንጀል ምርመራ ኃላፊ እንዲሁም አቶ ቢኒያም ማሙሸት በውስጥ ደህንነት ጥበቃ ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ በቁጥጥር ስር ከዋሉት ውስጥ ይገኙበታል። በተጨማሪም የፌዴራል ጠቅላይ አቃቤ ይፋ ባደረገው የስም ዝርዝር ውስጥ በዚህ በመምሪያ ውስጥ ኃላፊነት ቦታ ላይ ከተቀመጡት በተጨማሪም የጸረ ሽብር መምሪያ የኦነግ ክትትል ኃላፊ የጸረ ሽብር መምሪያ የአርበኞች ግንቦት ሰባት ኃላፊ የጸረ ሽብር መምሪያ የኦነግና ኦብነግ ክፍል ዋና ኃላፊ የጸረ ኦፕሬሽን መምሪያ የአማራ ክልል ሰሜን ጎንደር የዞን ደህንነት አስተባባሪ እንደዚሁም ደግሞ በሀገር ውስጥ ደህንነት የኦሮሚያ ክልል ደህንነት ኃላፊ፣ በተጨማሪም በውስጥ መረጃ የአማራ ክትትል፣ በውስጥ መረጃ የደቡብ ክትትል በሚል በመምሪያ ደረጃ በስም ተዋቅረው የሚገኙ አመራሮች በእስር እንደሚገኙበት አስታውቋል። ይህንኑ በተመለከተ የፌዴራል ጠቅላይ አቃቢ ሕግ አቶ ብርሃኑ ጸጋይን ጠይቂያቸው ነበር። በእንደዚህ ያለ ደረጃ በመምሪያ ተቀምጦ የሚሰራ የማጣራት ጉዳይ ይቀጥላል ወይስ አይቀጥልም በሚል እሳቸው እንደሚሉት እኛ ኦፕሬሽኑን ስናካሄድ በነበሩበት የአመራር ደረጃ እንዳገኘ ነው ነው ያስቀመጥነው ና ይፋ ያደረግ ነው በእሳቸው አገላለጽ እንደወረደ ብለውታል። ያለ ያለውን ነውፊተር የነበረው የዚህ ፕሮጀክት ነው። እሱን ነው ለቻ። በተጨማሪም በሙስና ወንጀል ተጠርጥረው የተያያዙ የሀያ ሰባት ባለስልጣናት ስም ዝርዝር ይፋ አድርገዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ በሰጡት መግለጫ በቁጥጥር ሥር የዋሉት ሰዎች በምንም ሁኔታ ኢ ሰብአዊ የሆነ አያያዝ እንደማይደረግባቸው፣ ሕገ መንግሥታዊ መብቶቻቸው ሁሉ እንደሚጠበቁ ዛሬ በሰጡት መግለጫ አስታውቀዋል። ያ ዘመን አብቅቷል ብለዋል ጠቅላይ አቃቤ ሕጉ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ለዘገባዎቹ አዲስ አበባ ላይ እስክንድርን፣ መቀሌ ላይ ሙሉጌታን፣ ዋሽንግተን ዲሲ ጽዮንን አመሰግናለሁ። የትንታኔው መጽሔት ይቀጥላል። የአማራ ዲሞክራሲያዊ ፓርቲ አዴፓና የአማራ ዲሞክራሲያዊ ኃይል አዴሃን አንድ ፓርቲ ሆነው በጋራ ለመስራት ተስማሙ። የድርጅቶቹ ከፍተኛ አመራሮች ትናንት በሰጡት የጋራ ጋዜጣዊ መግለጫ ላይ ፓርቲዎቹ ውህደቱን የፈጸሙት የአማራን ሕዝብ ጥያቄዎች በጋራ ለመመለስ ነው ብለዋል። ፓርቲዎቹ የዓላማ የሚሆን የፕሮግራም አንድነት በመፍጠር ተዋህደው ለመስራት ተስማምተዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ከስምንት ዓመታት በፊት ነበር ኤርትራ በረሃ ውስጥ ጋሽ ባርካ እየተባለ በሚጠራው አካባቢ የትጥቅ ትግሉን ሀብሎ የጀመረው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃል ከቅርብ ጊዜ ወዲህ በሀገሪቱ የተጀመረውን ለውጥ ተከትሎ ወደ ሀገር ውስጥ በመግባት ሰላማዊ ትግል ለማድረግ ከሁለት ወር በፊት ነበር ከሶስት መቶ በላይ ሰራዊቶቹን በመያዝ ንቅናቄው ባህር ዳር ከተማ የገባው በቆይታውም ከአማራ ዲሞክራሲያዊ ፓርቲ አዴፓ ጋር በጋራ ለመስራት የሚያስችላቸውን ሀሳቦች ሲወያዩ ቆይተው ትላንት የሁለቱ ፓርቲዎች ከፍተኛ አመራሮች በጋራ በሰጡት ጋዜጣዊ መግለጫ ላይ ውህደታቸውን ይፋ አድርገዋል። የአማራ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ምግባሩ ከበደ በመግለጫው ላይ እንደተናገሩት ፓርቲው ተመሳሳይ ዓላማና ፕሮግራም ያለው በመሆኑ ውህደቱን ፈጥረናል ብለዋል። የአማራ ጥያቄዎችን ለመመለስ የታሰበ እንጂ ኢትዮጵያ ውስጥ እንገነባዋለን ብለን የምናስበውን የመድበለ ፓርቲ ስርዓት የሚያዳክም እንደማይሆን በደንብ ተነጋግረንበታል፣ እናምንበታለን። ስለሆነም ዲሞክራሲያዊ ነገር ግን ጠንካራ ፓርቲ ሆኖ የመዝለቅ ፍላጎታችንን ያሳካል ብለን እናምናለን። በስምምነታችን መሰረት ከዚህ በኋላ የአማራ ዲሞክራሲያዊ ኃይሎች ንቅናቄ የሚባል አይኖርም። የአማራ ዲሞክራሲያዊ ፓርቲ ሆኖ ይቀጥላል ማለት ነው። የአማራ ዲሞክራሲያዊ ፓርቲ ሆኖ እንዲቀጥል የአማራ ዲሞክራሲያዊ ፓርቲን ፕሮግራም ህገ ደንብ እና መርሆዎችን እስካሁን ድረስ በቆዩባቸው ጊዜያት በሚገባ ተረድተዋቸዋል። ስለሆነም አንድ ፓርቲ እንደመሆናቸው መጠን የሚኖራቸው ፕሮግራም፣ የሚኖራቸው ምልክት የሚኖራቸው የመታገያ አጀንዳም አንድና ያው ይሆናል ማለት ነው። የአዲያን የውጭ ጉዳይና የፋይናንስ ኃላፊ አቶ ማተቤ መለስ በበኩላቸው ከአዴፓ ጋር ውህደት የፈጠር ነው የአማራን ሕዝብ ጥያቄ በጋራ ለመፍታት ነው ይላሉ። ይህን ስምምነት ለመፈጸም ስንወስን የአማራው ጥያቄ ተመልሷል ማለት ግን አይደለም። የአማራውን ጥያቄ ለመመለስ በጋራ መታገል ግን አማራጭም አቋራጭ መንገድ ሆኖ በማግኘታችን ይህንን የጋራ ስምምነት ለመፈጸም ደርሰናል። በእኛ በኩልም ስምምነቱ በሙሉ ልባችን የተቀበልነው ነው። ለወደፊትም ከአእምሮና ከጉልበት አልፎ የአካልና ሕይወት ዋጋ የሚጠይቀውን ግንባርም ቢሆን ለመጋፈጥ ወንድሞቻችን ጋር ሆነን የአማራውን አንድነት፣ የአማራውን ነፃነት፣ የአማራውን ጥቅምና መብት ለማስከበር ምንችለውን ሁሉ ለማድረግ በመወሰን ነው። እንግዲህ ወደዚህ ስምምነት ላይ የደረሱ አቶ ምግባሩ በስተመጨረሻ ያሉት ነገር ቢኖር ወደፊት ለአማራ ህዝቦች ከሚሰሩ የተለያዩ ድርጅቶች ጋር በጋራ ለመስራት ፓርቲያቸው ዝግጁ መሆኑን መግለጻቸውን ከሀገር ውስጥ መገናኛ ብዙሃን ያገኘሁት መረጃ ያመላክታል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። መብቶችን በሚጥሱ ኃይሎች ላይ መንግሥት እየወሰደ ነው ያለውን እርምጃ ተጠናክሮ እንዲቀጥል የሰብአዊ መብቶች ጉባኤ ሰመጉ ጠይቋል። ሰመጉ ሰብአዊ መብቶችን ለማስጠበቅ ከመንግሥት ጋር ትብብር ለማድረግ ያለውን ፈቃደኝነትም ገልጿል። መለስካቸው አማሃ ተጨማሪ አለው ሰመጉ ሰብአዊ መብቶች ጉባኤ በቀድሞ አጠራሩ ደግሞ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ በጽሁፍ ባሰራጨው አጭር መግለጫ ትናንት የኢትዮጵያ ጠቅላይ አቃቢ ሕግ ለጋዜጠኞች ለሰጡት ጋዜጣዊ መግለጫ ድጋፍ ሰጥቷል። ድርጅቱ በዚህ መግለጫው ላለፉት 27 ዓመታት ትናንት በጠቅላይ አቃቢ ሕጉ የተዘረዘሩ አሰቃቂ የሰብአዊ መብቶች ጥሰቶችን ላለፉት 27 ዓመታት ይፋ ሲያደርግ መቆየቱንም አስታውሰዋል። መንግሥትም ይህን ድርጊት እንዲያስቆም ሲወተውት እንደቆየም ገልጿል። ከዚህ በተጻራሪ መንገድ መንግሥት ጥያቄዎቹን በሰላማዊ መንገድ ያቀረቡትን ዜጎች ሕገ መንግሥታዊን መብቶቻቸውን በኃይል ሲደፈጠጥ እንደቆየም የሰመጉ መግለጫ ያስረዳል። ባለፉት ሰባት ወራት መጣ ያለውን የመንግሥት አስተዳደር ለውጥ በመልካምነት ያነሳው ሰመጉ በተለይ ላለፉት ሀያ ሰባት ዓመታት መንግሥታዊ ኃላፊነትን ተገን በማድረግ በንጹሐን ላይ የሰብአዊ መብቶችን ጥሰት ሲፈጽሙ በቆዩ የብሔራዊ ደህንነት የሥራ ኃላፊዎችና ድርጊቱን በቀጥታ ሲፈጽሙ በነበሩ ግለሰቦች እየተወሰደ ያለውን ሕጋዊ እርምጃ የሚደገፍ ነው ብሏል። የሰብአዊ መብቶች ጉባኤ መንግሥት የሰብአዊ መብት ጥሰት ፈጻሚዎች ላይ መውሰድ የጀመረውን ሕጋዊ እርምጃ በመደገፍ ረገድ ከሰብአዊ መብት ጥሰቱ ሰለባዎች ያሰባሰባቸውን መረጃዎች ለሚመለከተው የሕግ አስከባሪ አካል መስጠትን ጨምሮ በማናቸውም መንገድ የሚጠበቅበትን ድጋፍ ለማድረግ ዝግጁ መሆኑንም አረጋግጧል። በመጨረሻም የፍርድ ሂደቱን መንግሥት ከበቀል በጸዳ መልኩ ሕግን ብቻ መሠረት ያደረገ እንቅስቃሴ በማድረግ ላይ መሆኑን የሚያሳይበት ዜጎች በፍርድ ቤቶች ላይ የተሸረሸረ እምነታቸውን የሚያድሱበትና የሕግ ልዕልና የሚከበርበት እንዲሆን ጥሪ አቅርበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከ29 ደቂቃ ሊሆን ነው አዲስ አበባ ላይ፣ ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ ሰባት ሰዓት ከ29 ደቂቃ ነው። እለተ ማክሰኞ ህዳር አራት 2011 ዓ ም ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል በ19 እና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁንም ስርጭት እንድታደምጡ እንጋብዛለን። ጋቢና የወጣቶች ፕሮግራም ነው። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይም ታገኙናላችሁ። በእጅ ስልካችሁ ደግሞ ከፈለጋችሁ ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ስታበቁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ተኩል አናቱ ላይ ነው እያስተናገድናችሁ ያለ ነው። ሰሎሞን አባተና ቆንጅት ታየናል። አሁን የሰዓቱን ዋና ዋና የዓለም ዜና አሰሚና ቆንጅት። በሙስና ወንጀል ተጠርጥረው በቁጥጥር ስር የዋሉት የብረታ ብረትና ኢንጂነሪንግ ኮርፖሬሽን የሜቴክ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈዳኘው አዲስ አበባ ገብተዋል። ሊያመልጡ የሞከሩና በተለያዩ አካባቢዎች የተደበቁ ሌሎች የሙስና ተጠርጣሪዎችን ለመያዝ ጥረት እየተደረገ መሆኑንም ፌዴራል ጠቅላይ አቃቤ ሕግ አስታውቋል። ጄነራል ክንፈዳኘው ዛሬ በቁጥጥር ስር የዋሉት በትግራይ ክልል ምዕራባዊ ዞን ባህር በተባለ አካባቢ ነው። በሌላ ዜና ፌዴራል ጠቅላይ አቃቤ ሕግ ቀድሞ ኢንሳ በሚል ምህጻረ ቃል የሚጠራው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልደ አረጋይን በቁጥጥር ስር ያላዋለው በምርመራ መዝገብ ውስጥ ስለሌሉ እንደሆነ አስታውቋል። የጠቅላይ አቃቤ ሕግ መስሪያ ቤት በተጨማሪም ከፍተኛ ምዝበራ በመፈጸምና ሰብአዊ መብቶችን በመጣስ ጠርጥሮ ያሰራቸውን የመንግስት ኃላፊዎች ስም ዝርዝር ይፋ አድርጓል። የሰብአዊ መብት ጉባኤ ሰመጉ መብቶችን በሚጥሱ ኃይሎች ላይ መንግስት እየወሰደ ነው ያለውን እርምጃ ተጠናክሮ እንዲቀጥል ጠይቋል። ሰመጉ ሰብአዊ መብቶችን ለማስጠበቅ ከመንግስት ጋር ትብብር ለማድረግ ያለውን ፈቃደኝነትም ገልጿል። የአማራ ዲሞክራሲያዊ ፓርቲ አዴፓና የአማራ ዲሞክራሲያዊ ኃይል አዴሃን አንድ ፓርቲ ሆነው በጋራ ለመስራት ተስማምተዋል። የድርጅቶቹ ከፍተኛ አመራሮች ትናንትና በሰጡት የጋራ ጋዜጣዊ መግለጫ ላይ ፓርቲዎቹ ውህደቱን የፈጸሙት የአማራን ሕዝብ ጥያቄዎች በጋራ ለመመለስ መሆኑን አስታውቀዋል። ፓርቲዎቹ የአላማም ሚሆን የፕሮግራም አንድነት በመፍጠር ተዋህደው ለመስራት ተስማምተዋል። አመሰግናለሁ ቆንጂት። ለአርዕስተ ዜናው የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ ቴክኒሻኑ ኦድሬስ ሬጅስ ነው፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበሆነች፣ የምስ የምሽቱ ስርጭት ዋና አዘጋጅ ትዝታ በላቸው፣ ከአዲስ አበባ ቆይታ በኋላ ወደ መደበኛ ሥራዋ ተመልሳለች። ትዝታ፣ ክቡራትና ክቡራን አድማጮች፣ አሁን የፕሮዲውሰሩን ግብዣ እናድርስ። ተሾመ አሰግድ ማሰግድ አቃል

The cat the cat the the I'm be እናመሰግናለን ተሾመን ጊዜ ካገኘን ከተራረፈችን ጥቂት ጊዜ ወደ ኋላ እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው። ለሁለተኛው አጋማሽ ወደ ተሰናዱ ቅንብሮች ይሆናል አሁን የምናልፈው። በሰብአዊ መብት ጥሰትና በሙስና ወንጀሎች ከፍተኛ የመንግስት ኃላፊዎች በሕግ መጠየቃቸው ስር ነቀል እርምጃ መጀመሩን ያመለክታል ሲሉ አንዳንድ ታዛቢዎች ለቪኦኤ ተናግረዋል። እርምጃው የሚቀጥል ከሆነ ወደ መተማመን ሊያመራ ይችላል ያሉማሉ። የሰብአዊ መብቶችን ጥሰትና ሙስናን ለመዋጋት ዋናው መሳሪያ ግን ስርዓትንና ተቋማትን መለወጥ ነው ሲሉም መክረዋል። መለስካቸው አመሃ ዘገባ ልኳል። ትናንት ጠቅላይ አቃቢ ህጉ አቶ ብርሃኑ ጸጋዬ በሰብአዊ መብቶች ጥሰትና በሙስና ወንጀሎች የተጠረጠሩ ከፍተኛ የሥራ ኃላፊዎችና ባለሙያዎች በሕግ መጠየቅ መጀመራቸውን አስመልክተው የሰጡትን ጋዜጣዊ መግለጫ መሠረት አድርጎ ቪኦኤ አንዳንድ ታዛቢዎችን አናግሩ ነበረ። አቶ ቆምላቸው ዳኜ የሕግ አማካሪና ጠበቃ፣ እንዲሁም በአሁኑ ወቅት የሕግና ፍትሕ አማካሪ ምክር ቤት አባል፣ አቶ በፈቃዱ ኃይሉ እውቅ ጦማሪ ወይም የኢንተርኔት አምደኛ፣ በኢትዮጵያ የተቃውሞ ፖለቲካ ለረጅም ዓመታት የታገዱና የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በአዲስ አበባ ዩኒቨርሲቲ ያስተማሩ ዶክተር መረራ ጉዲናን ትናንት ከጠቅላይ አቃቢ ህጉ በተነገረው ነገር የተሰማቸውን እንዲያጋሩኝ ነበር የጠየቅኳቸው። በመጀመሪያ አቶ ቁምላቸው ዳኘ፣ አንደኛው የሚያስደስተው ነገር ምንድን ነው? ከጊዜ በኋላም ቢሆን አዲሱ ጠቅላይ ሚኒስትር ከመጡ ጊዜ ጀምሮ የጸጥታ የመንግስት ጸጥታ ኃይሎች፣ የመንግስት የደህንነት ተቋማት ሰብዓዊ መብት እንደሚጥሱ በአደባባይ ማመኑ፣ ይህንም እንደማይታገስ መግለጹ አንድ መሰረታዊ ነገር ነው። እኛ ለኢትዮጵያ ሰብዓዊ መብቶች ጉባኤ ለአመታት ሰብዓዊ መብቶች ጥሰት ሪፖርቶችን ሲያወጣ ሰሚ አግኝቶ አያውቅም ነበር። እንዳትልኩልን የተባልንበት ጊዜ ነበር። በተጨባጭም በመንግስት ምንም አይነት እርምጃ ሲወሰድ አይተን አናውቅም ነበር እውነት ለመናገር። ነገር ግን አዲሱ አመራር ከመጣ ወዲህ በዚህ ረገድ አንደኛ ጥፋቶቹ መፈጸማቸውን በግልጽ መታመን መጀመሩም አንድ ነገር ነው። ሁለተኛ ደግሞ ጥፋት ፈጻሚዎቹ ላይም እርምጃ መውሰድ መጀመሩ የበለጠ የሚያሳይ ነገር ነው። ይሄ ግን የመጀመሪያ እንጂ የመጨረሻ እንደሚሆን ተስፋ እናደርጋለን። ምክንያቱም ትናንትናም ጠቅላይ አቃቤ ሕጉ ሲናገሩ እንደነበረው ከዚ ፊትም ሁላችንም እንደምናውቀው በኢትዮጵያ ውስጥ መግረፍና ማሰቃየት ዋነኛ የወንጀል ምርመራ ዘዴ ሆኖ ጥቅም ላይ ከኋላ በጣም በርካታ ዓመታት አልፈዋልና ይሄ ተቋማዊ ይሆኗል። ዶክተር መረራ ጉዲናም የዘወትር ተጠራጣሪነታቸውን ሳይሸሽጉ ይህን ብለው ነበረም። በአጠቃላይ ጥሩ ጅምር ነው። ምናልባት ከዚህ የሚበለጠ አስደንጋጭ ነገሮች ሊሆኑ ይችላሉ። ባለፉት ሀያ ሰባት ዓመታት እና እስካሁን በዚህ ደረጃ መድረሳቸው ምናልባት ለውጡንም ወደ ተስፋ ሰጪነት ሊለውጥ የሚችል እርምጃ ነው። ለምናልባትም እንደ ደቡብ አፍሪካም የእውነት ፍለጋና የእርቅም መንገድ ሊጀመር ወደሚችልበት ደረጃ ሊገንፋ የሚችል ነው። ለውጡንም ምናልባት አንድ እርምጃ ወደፊት ሊወስድ የሚችል ተጨባጭ እርምጃ ነው ብሎ ተስፋ ማድረግ ይቻላል። ለታዋቂው ጦማርኛ ላቶ በፈቃዱ ኃይሉ ደግሞ ዜናው በእጅጉ አስደሳች ነበረ። ነው መወሰድ ከጀመረ ማለት ነው። ከዚህ በፊት የነበረን ምንድን ነው? አሁን ይሄ ለውጥ መምጣት ከጀመረ ወዲህ ትርክቱ ምንድን ነው? ይቅርታ ይቅርታ የቀረም ስለሆነ ይቅርታና ፍትሕ ተጣልተው ነበር እየከረሙ ዋሉት ማለት ይቻላል። እና ይሄ ፍትሕን እንደማስመለስ ነው ማለት አንዳንድ ነገሮች ችግር ሊባሉ ይችሉ ይሆናል፣ ግን በተለይ በሂማኒቲ ላይ የደረገ ጭካኔ እና እንደገና ደግሞ ሀገርን በሚዘገንን ጥልቀት መዝረፍ ይቀታ ድረስ እንደሆነ በጣም ጠ ነበር። ስለዚህ ይህ እስረኞች ይፈታሉ እስረኞች በሙሉ ይፈታሉ ከሚለው ዜና ቀጥሎ በጣም አስደሳች ዜና ነበር ማለት ይቻላል። እንግዳ የሆነባቸውን ነገርም የገለጹ ነበሩ። አቶ ቁምላቸው ዳኘ ከጠቅላይ አቃቢ ሕጉ የሰሙት በአብዛኛው የሚጠበቁት የነበረ ቢሆንም ያልጠበቁትንም የሰሙ ይመስላሉ። ነገር ግን ትንሽ ያስገረመኝ ነገር ምንድን ነው? ዜጎችን ለመደብደብ፣ ለማሰቃየት የስቃያው ደረጃ ምን ያክል እንደሆነ በየወቅቱ ስራ ተብሎ ቁጭ ተብሎ የሚገመገም መሆኑ እና የተሻሉ ወይም የባሱ ጭካኔ እና የማሰቃያ መንገዶች እንዲደራጁ መመሪያ መሰጠቱ ሰዎችም የሚገመገሙት አነስተኛ በደላ ደረሰ፣ አነስተኛ ማሰቃየት ፈጽመሃል ወይ፣ አነስተኛ ግርፋት አድርገሃል እየተባለ መሆኑ በጣም ትንሽ አስገርሞኛል። ዶክተር መረራም ያስደነገጣቸው ነገር ነበረ፣ አንድ ነገር ግን ሌሎቹን አውቃቸው ነበር በተለያየ ደረጃ ግን፣ ግብረ ሶዶም የሚባለው ወንድ በወንድ ላይ በኢትዮጵያ ባህል በጣም ትንሽ ያስደነግጣል። ገባህ፣ በባህላችን ያልተለመደ ትልቅ ነውር ነገር ነው። 去年的嘛，过来选择你的书，我叫乖乖。 ወደፊት መደረግ አለበት በሚሉትም ለሶስቱም እንግዶቼ ጥያቄ አቅርቤ ነበረ። ከሕግ አኳያ መሆን አለበት የሚሉትን አቶ ቁምላቸው ዳኜ ሀሳባቸውን አካፍለዋል። መንግስት፣ ይህ ድርጊት ይፈጸም እንደነበረ አምኗል። ሰዎቹ ላይም በደል እንደደረሰ ጠቅላይ አቃቤ ሕጉ ትላንትና በዝርዝር ገልጿል። የደረሰውን በደል፣ ስለዚህ እነኚህ በደል የደረሰባቸው ዜጎች ሊካሱ ይገባል። መንግስት ለእነኚህ ሰዎች ካሳ እንደሚከፈልበት ሁኔታ መመቻቸት አለበት በዳዮቹም ራሳቸው የፍትሐብሔር ክስ ቀርቦባቸው ከወንጀል ተጠያቂነት በተጨማሪ የፍትሐብሔር ተጠያቂነት ሊከተላቸው ይገባል። ምክንያቱም ይሄ እንዲህ አይነት የሰብዓዊ መብት መፈጸም በወንጀልም በፍትሐብሔርም እንደሚያስጠይቅ በግልጽ መልእክት ሊተላለፍ ይገባል። ህዝባችንም ቢሆን ይህን ነገር መቼም ቢሆን ሊታገሰው አይገባም። ተመሳሳይ ድርጊቶች የፈጸሙ አካላት ላይም ጥቆማ በመስጠት ወደፊት ተመሳሳይ ድርጊት ለመፈፀም የሚሞክሩ የጸጥታና የፖሊስ አካላት ላይ ወዲያውኑ ተጠያቂ በማድረግ ይሄ ነገር እንዳይፈጸም ይሄ ባህል ይሄ አስከፊ የሆነ ባህል እንዲሻር ቁስላችንም እንዲሽር ማድረግ አለበት። በፈቃዱ ኃይሉ በበኩሉ ደግሞ የሚከተለውን ብሎ ነበረም በፊትም ፖለቲካ እስረኞች ሲታሰሩ የነበረው ሲቀይ የነበረው አገሪቷም ስትዘረፍ የነበረው በጥቂት ሰዎች ውሳኔ ነው እንጂ በተቋማዊ ቁጥጥር ስለሌለ ነው እና አሁንም ፍቺው እንዲሆን እነዚህ የሚታሰሩትም በተመሳሳይ በፊት ያኛው ወንጀሉ ይደረግበት በነበረው መንገድ ነው። ስለዚህ ከዚህ Kendisi azılı bir mevzat adamı. የፖለቲካ መሪው ዶክተር መረራ ጉዲና ፖለቲካዊ መፍትሄውን ያስቀድሙ ይመስላሉ። እኛ እንግዲህ በደጋገመን ለአዲሱ እንበለውና ለአዲሱ መንግሥ ያስገባ ነው። ይህ ብሔራዊ መግባባት ያስፈልጋል ኃይሎች የሚጋጩ ህልሞቻቸውን አስቀምጠው መሀል መንገድ ላይ የሚገናኙበት የብሔራዊ መግባባት መስመር ነው። አቶ ቁምላቸው የመፍትሄ እርምጃዎች ብለው ከዘረዝሯቸው አንዱ የመንግሥት አካላትን ተጠያቂነት ማረጋገጥ የማይታለፍ መሆኑን ነው። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኦዲት እንዳይደረግ ሕግ በመደንገጉ ከፍ ያለ ስህተት እንደተፈጸመም አስታውሰዋል። ከዚህ በተጨማሪ መደረግ አለባቸው ያሏቸውንም ጠቁመዋል። ሁለተኛው ነገር እነኚህን ተቋማት ማናቸውን የመንግሥታዊ ተቋም እየተከታተሉ የሚፈጸሙ ምዝበራዎችን የሚፈጸሙ ዘረፋዎችን ሌብነቶችን እንዲያጋልጡ ለሚዲያ ተቋማት ለመገናኛ ብዙሀን ሙሉ ነጻነት መስጠት ያስፈልጋል አስፈላጊው መረጃ በወቅቱ እንዲያገኙ ማድረግ ያስፈልጋል በሦስተኛ ነገር ደግሞ እንደዚሁ ይህን ነገር ህዝቡ በተደራጀ መልክ መታገል ስላለበት የሲቪል ማህበረሰብ ተቋማት በነጻነት የሚንቀሳቀሱበትን ምህዳር ማበጀት ያስፈልጋል እነኚህ ባለመኖራቸውም ጭምር ነው እዚህ ደረጃ እስክንደርስ ድረስ በቢሊዮኖች የሚቆጠሩ የሚቆጠር ገንዘብ ለመዘረፍ ምክንያት የሆነው በዚህ ምክንያት ነው። ሌላ የመጨረሻው ነገር ደግሞ ያው ነጻና ጠንካራ ፍርድ ቤት ያስፈልገናል። የሚያስፈጽም ተጠያቂ የሚያደርግ ማለት ነው። ምንም አይነት የፖለቲካ ገደብ መኖር የለበትም። እነኝህኑ ለማድረግ ግን አሁንም ቁልፍ ስራ ነው ብየማስበው እና ረጅም ጊዜ የሚወስድ የሚመስለኝ በመሰረቱ ኢትዮጵያን መንግስት አስተዳደር የሲቪል ሰርቪስ የምንለውን ማለት ነው የመንግስት አስተዳደር ስርዓቱን ከስር መሰረቱ ሲቪል ሰርቪሱን መቀየር ያስፈልጋል። አሁን ያለው የኢትዮጵያ ሲቪል ሰርቪስ የተዋቀረው በፖለቲካ ታማኝነት ነው። የመንግስት ስራ እንዲሰራ የሚጠበቀው በካድሬዎች ነው፣ በባለሙያዎች አይደለም። ከካድሬዎች እጅ ወጥቶ በባለሙያዎች እጅ እስካልገባ በስተቀር ብቃት ባላቸው ባለሙያዎች እጅ እስካልገባ ድረስ የመንግስት አሰራር በየደረጃው ያለው ማለት ነው እዚህ ሀገር ውስጥ ዘረፋ መቀጠሉ አይቀርም። እዚህ ሀገር ውስጥ መቼም ቢሆን ጥራት ያለው ህዝብን የሚያረካ አሰራር ልናገኝ አንችልም። ስለዚህ ሲቪል ሰርቪሱን እንዳለ ከስር መሰረቱ ማስተካከል ያስፈልጋል። በሙሉ ፈትሾ በባለሙያ ብቻ ማደራጀት ያስፈልጋል። ማናቸውም ቅጥርም ሆነ እድገት በሙያና በእውቀት ብቻ የሚደረግበትን መንገድ መዘርጋት ያስፈልጋል። አሁን ያለው ፓርቲና መንግስት የተቀላቀለበት አሰራር ፈጽሞ ተቀባይነት የሌለው ስለሆነ ይህ መወገድ አለበት። በጣም አመሰግናላችሁ። ሁላችሁም አመሰግናለሁ። አመሰግናለሁ መለስካቸው። ወደ ተከታዩ ደግሞ አስተያየት እናልፋለን። መንግሥት በሰብአዊ መብቶች ጥሰትና በሙስና ተጠርጣሪዎች ላይ እየወሰደ ያለው እርምጃ ተገቢ ነው ያሉ ጠበቆችና አንድ የቀድሞ እስረኛ ከዚህ የተሻለ ጠንካራ እርምጃ እንጠብቃለን ብለዋል። ሲዮን ግርማ ተጨማሪ አላት። መቶ አለቃ ማስረሻ ሰጤ የቀድሞ የመከላከያ ሰራዊት አብራሪ ነበር። ከእስርም በቅርቡ ነው የተፈታው። በእስር ቆይታው የተለያዩ የሰብአዊ መብት ጥሰቶች ሲፈጸሙበት እንደነበር ሲገልጽም ቆይቷል። ዛሬ የፌዴራል ጠቅላይ አቃቤ ሕግ ከወሰዳቸው እርምጃዎች አንዱ በህግ ማዕቀፍ ስር ሆነው የሰብአዊ መብት ጥሰቶችን ፈጽመዋል ብሎ የጠረጠራቸውን ማሰሩን በተመለከተ አስተያየቱን ጠይቄዋለሁ። ይህ መጀመሪያ አካባቢ ላይ የመንግስት መለሳለስ በዚህ በይቅርታ ስም ወንጀለኛን የመደበቅ አካሄድ ነበር። በስማችን ሳይቀር በመንግስት አመራሮችና በኢህአዲግ ላይ አሁን ለውጡ አመጣቸው በሚባሉ መሪዎች ላይ ጭምር ስንጥፍ ቆይተናል። ይህ ነገር እንደማያዛልቅ አውቀው አሁን ላይ መንግስት ነውና ለዚያም ደግሞ አፍሪካ ውስጥ ያለች ለዚያም ደግሞ በብሔር ፌዴራሊዝም ስትመራ የኖረች ቋንቋን መሰረት ያደረገ መከፋፈልና፣ ማጭበርበር፣ ዝርፊያ መንግስታዊ ሽብር ሲደረግባት የኖረች ሀገር እንደ ሀገር ለማስቀጠል መንግስት ጥርስ ማውጣት ይኖርበታል ብያምናለሁ አምናለሁ። የህግ የበላይነት መከበር አለበት ብዬ አምናለሁ። አሁን የተጀመረው ነገር መበረታታት ያለበት የኢትዮጵያ ህዝብ ሊደግፈው የሚገባ ነገር ነው እና በዚህ መቀጠል ሊኖርባቸዋል እስከ መጨረሻው ድረስ። አንዳንዱ የፖለቲካ ውሳኔ የሚጠይቁ ሊሆኑ ይችል ይሆናል በተለይ ከዚህ ከብሔራዊ መረጃና ደህንነት አካባቢ ላይ በተለይ አመራራች ላይ ጠቅላይ አቃቤ ህግ አካባቢ ላይ ያለ የፖለቲካ መፍትሄ የሚያስፈልጋቸውን በፖለቲካ አይን ማየት፣ ህጉ በሚፈቅደው መንገድ ደግሞ መንግስታዊ ስርዓቱን በጠበቀ መልኩ የሀገርና የህዝብን ደህንነት ለማስጠበቅ ሲባል ግን የህግ የበላይነት ተጠናክሮ መቀጠል አለበት ብዬ አምናለሁ። የህግ የበላይነትን ማረጋገጥ የሚያስፈልገው ደግሞ እንዳጀማመሩ ሁሉ በዚህ ጉዳይ ላይ የሚጠረጠሩትን በሙሉ ለህግ እና ለፍትህ ማቅረብ ሲቻል ነው ብሏል። ሀገር እንዳትረጋጋ ህዝብም እንደ ህዝብ ወንጀለኛ እየተባለ ሲሳደድ፣ ሲገረፍ የኖረ በጣም ብዙ የሰብአዊ መብት ጥሰት ሲፈጸምበት የኖረ አገር ላይ ነው ያለ ነው እና እነዚህ ነገሮች እንግዲህ እኛ በእስር ቤት በነበርንበት ወቅት የተፈጸመ ብንን ግፍ በዝርዝር አንደኛ ለቪኦኤ ራሴ የሰጠሁት ሁለተኛ በአማራ ቴሌቪዥን በራሱ በመንግስት ሚዲያ ቀርበን መናገራችን ይታወቃል። ያንን ተከትሎም የፌዴራል ጠቅላይ አቃቢ ሕግ እኛ በሚስጥር ሂደን ቃል ብንሰጥ ተደርጓል። በምናቃቸውን በስም የማናቃቸውን ደግሞ በምልክት እየተናገርን ሚስጥር ተይዞ ቆይቷል። አሁን ላይ ወደ እርምጃ ተገብቷል ማለት ነው። መንግስት ለውጡ ያመጣ ይነኝ ካለ ህዝብም ይደግፈኝ ካለ እንደ ሀገር ኢትዮጵያ ትቀጥል ብሎ ካሰበ እነዚህ ግለሰቦች አሁንም ባላቸው የኢኮኖሚ የበላይነት ተጠቅመው ሀገር ከማተራመስ ወደኋላ አይሉም እና የሕግ የበላይነት አዲስ አበባ ላይ ሄኖክን ከያዘ ኦሮሚያ ላይ አብዲሳን ከያዘ አማራ ላይ አበበን ከያዘ ትግራይ ላይ ሀለፎ ምን መያዝ ወይም ገብረ ምናምን መያዝ የግድ ነው። ያው ህግ ሳይሸራረፍ ማለት ነው። ስለዚህ በአንድ ሀገር ውስጥ ሌላ ሁለት መንግስት ሶስት መንግስት አያስፈልግም። የህግ የበላይነት መጠበቅ አለበት ብያምናሉ። አሁን የተያዘው ጅምር ጥሩ ነው፣ አበረታች ነው። ከጎናቸው ሁነን፣ ኢንፎርሜሽን እየሰጠን የነበረውን ግብ በማውጣት እንተባበራቸዋለን። ወንጀለኞች በምንም መልኩ በብሔር ስም ተጠልለው መኖር የለባቸውም። ንጹሐንን ህዝብ ማጫረስ የለባቸውም እና በህግ መጠየቅ ይኖርባቸዋል ብዬ አስባለሁ። አቶ ወንድሙ ይብሳ ጠበቃ ናቸው። በተለይ በሽብር ወንጀል ተከሰው ፍርድ ቤት ይመላለሱ ለነበሩ ብዙ እስረኞች ጥብቅና ሲቆሙ ነበር። እርሳቸው የወከሏቸው ደንበኞቻቸው በእስር ላይ እያሉ ይፈጸምብናል የሚሉትን የሰብአዊ መብት ጥሰት ለሌሎች በማሰማትም ይታወቃሉ። እውነትና ንጋት እያደር ይጠራል ይላል ኢትዮጵያዊ አባቶቻችን፣ ወይ ደግሞ ጥየና እውነትን ማታ ነው የምገባው ይባላል። አሁን ዛሬ መንግስት ወይም አቃቢ ሕግ አምኖ በአደባባይ ለዛውም በመንግስት ሚዲያ እኛ ለዓመታት ስንጮህና ስንሰቃይበት የነበረው ታሳሪዎች ተኮላሽተናል ትናል ጭለማ ቤት ታስረናል፣ ተደብድበናል፣ ጥፍር ተነቅለናል ስንል ውሸት ነው፣ ፈጠራ ነው ሲሉ የነበረው የመንግስት አካል የዚህ አይነት እርምጃ ወሰዱ። በእውነቱ ተሳታፊ የሚያበረታታ እና ተስፋ የሚሰጥ ነው። ጅምሩ በጣም ግሩም ነገር ግን አንድ ነገር ከስሩ ካልተነ ከስሩ ውሃ ከጥሩ የሚባል ተረካል። ዋናዎቹ አሁንም አልተነኩም። ትልልቆቹ እነዚህ አሁን ዛሬ የተያዙ እነዚህ የምናውቃቸው ታዛዦች ናቸው። መስተር ማይንዶቹ እስካልተያዙ ድረስ እነዚህ ቅርንጫፎችና ግልገሎቹን በማያት ችግሮቹ ሊፈቱ አይችሉም። ይታወቃሉ። ለምሳሌ አሁን የደህንነት ኃላፊ የሚባሉ ሰውዬ ኢትዮጵያ ውስጥ ለተፈጠሩ ችግሮች ሙሉ አናትን እናትን ዋናው ሰው ነው። ይህ ዋና ሰው እዚህ በኢትዮጵያ ምድር ላይ ከፍተኛ ሹመት ተሰጥቶት አሁንም በአንድ ክልል የዳንኘት ኃላፊ ሆኖ ባለበት ጊዜ እነዚህም ሰዎች ማለት በጣም ጥቅምና የሚገደብ መንግስት እዚህ የወሰደ ያለው በእውነቱ በአመታት ይሰራል ተብሎ የማይጠበቅ እጅግም በጣም አስገራሚ ነው። ነገር ግን ድሉን ለውጡን የተሟላ ለማድረግ ዋናዎቹ ሰዎች አሁንም አሉ አንዱና ለዘረፋውም ይሁን ለሰብአዊ መብት ዘፈፋውም፣ አንበሳ፣ ነብር፣ ጅብ ከሰዎች ጋር የሚታሰሩ ያደረጉ ሰዎች ዋናዎቹ አልተነኩም። ወንጀል ተነቀለ ጠፋ የሚባለው ማስተርማይንዶች ሲያዙ ነው። ሌላው ጠበቃ አቶ አምሃ መኮንን እስከዛሬ ድረስ ሲታፈን የቆየው የመብት ጥሰት ሰሚ አግኝቶና በአደባባይ በመንግስቱ ማለትም በአቃቤ ህጉ አንደበት ተገልጾ መሰማቱ በራሱ ከፍተኛ ስሜት አለው ይላሉ። በችሎቶች ሁሉ በችሎት አደባባይ ሁሉ ሲነገር ፍርድ ቤቶችም ሌሎች የህግ አስከባሪ አካላት እያዩ እየሰሙ እንዳሰሙ ሲታለፍ የነበረ ምናልባትም ይህን የሰብአዊ መብት ጥሰትም ደረሰ ብለው አቤቱታ ሲያቀርቡ ድምጻቸው ከመሰማት እንባቸው ከመታበስ የሚያነሱት ጥያቄ ተስተናግዶ የማስተካከያ እርምጃ ከሚወሰድ ይልቅ እንደውም በእነሱ ላይ ሌላ ተጽዕኖ ሲደርስ ይሄ እንግዲህ ባለሙያዎችንም በተለይ እነዚህ የሰብአዊ መብት ጥሰት የተፈጸመባቸውን ሰዎች እየወከሉ በፍርድ ቤት ሲቀርቡ የነበሩ ባለሙያዎች ጭምር ላይ ነው ይሄ ችግር ሲደርስ የነበረውን የጠበቃ ተማም ቡልጉ ላይ ደረሰውን እናስባለን። በሌሎችም ላይ በሌሎቻችን ላይ እንደዚህ የተለያየ መጠኑ ላይ እንጂ የተለያየ ጫና ሲደርስ እናስባለን። ትክክል ነው። ይሄንን ሁሉ የሚጽፉ የመንግስት ተቋማትን አጠለሻችሁ፣ የመንግስት ስም አቆሸሻችሁ እየተባሉ ሲከሰሱ ሲፈረድባቸው ሲቀጡ ቆይቷል። ይህን ስንታዘብ ኖሮናል። ድርጊቱን ፈጽመዋል የተባሉት ለፍርድ መቅረብ መቻላቸው የሕግ የበላይነት መኖሩን የሚያረጋግጥና ለመጪውም ጊዜ አስተማሪ ነው ብለውታል። በኢትዮጵያ ታሪክ ብዙ ጊዜ ሲደረግ የማይታይ በተለይ ደግሞ ከሰብአዊ መብት ጥበቃ አንጻር አንዱ መመዘኛ ይሄ ጥሰት ፈጽሞ ሳይጠየቁ የመቅረት ወይም ኢምፒዩኒቲን የማስቀረት ጉዳይ ነው። ከዛ አንጻር ትልቅ ትልቅ ትርጉም ያለው እርምጃ ነው ብዬ ነው የማስበው። ጥሰት የተፈጸመባቸው ሰዎችን ከመካስ አንጻር አንዱ አንዱ ጥሰት የተፈጸመባቸው ሰዎች የሚካሱበት መንገድ ያው ፈጻሚዎቹ መጠየቃቸው ነው። ይሄ አንድ ነገር ነው። ከዚህ በላይ ግን ደግሞ ወደፊት የሚኖረው የአስተማሪነት ዋጋም እጅግ እጅግ ከፍተኛ ነው። አንድ ወቅት ስልጣን ላይ የነበረን ቡድን ለማስደሰት የዛን ቡድን አላማ ለማሳካት ብቻ በዜጎች በንጹሐን ላይ የሚፈጸም ግፍ ይዋል ይደር እንጂ ውጤቱ ምን ሊሆን እንደሚችል ትልቅ መልእክት የሚያስተላልፍ ነው። እንግዲህ ይሄ አሁን በቁጥጥር ስር መዋላቸው የተገለጸው ነገር እንዳለ ነው። በተከታታይ ተገቢው የፍትህ ሂደት ውስጥ አልፎ መቀጣት የሚገባቸው ሰዎች ደግሞ ሲቀጡ የምናይበት ሁኔታ ይኖራል ብዬ አስባለሁ። የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ቀሪ ያልተያያዙ ተጠርጣሪዎች መኖራቸውንና ፎቶግራፋቸው ተደራጅቶ ለሕዝብ ይፋ የሚደረግ በዛሬው መግለጫቸው አስታውቀዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ። ጽዮን፣ ወደ ተከታዩ ደግሞ ዘገባ እንለፍ። በቀድሞዎቹ የሜቴክና የደህንነት ኃላፊዎች የተፈጸመው አድራጎት እጅግ የሚዘገንን ነበር ሲሉ የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። እስክንድር ፍሬው ተከታዩን ይዘዋል። በሜቴክ ኃላፊዎች ተፈጸመ የተባለው ሙስናና በደህንነት ኃላፊዎች ሲፈጸም የቆየው የሰብዓዊ መብት ጥሰት እጅግ የሚዘገንን መሆኑን የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። ስሙ እንዲገለጽ ያልፈቀደው አስተያየት ሰጪ ይህንን ካንጸባረቁት አንዱ ነው። በተለይም ደግሞ ሜቴክ ላይ የሚሰሩ ከፍተኛ ባለስልጣናቶች አገሪቱን መዝብረዋል። በጣም በርካታ ገንዘቦችን ወስደዋል። በአሁኑ ሰዓት ደግሞ እነዚህ ሰዎች ተሸሽጎ ይገኛሉ። ኢትዮጵያ ውስጥ ለኢትዮጵያ ሕዝብ ያስቀሩት ነገር በጣም ጥቂት ነገር ነው እንዳለው ወስዶታል። ፎቁ ጎማ ቢኖሮ ኖሮ ይዘውት ሄደው ያስቀምጡት ጥሩ ነበር። ኢትዮጵያ ውስጥ በርካታ ነገሮችን ወስዷል። መርከብንም ያክል ነገር የት እንደደረሰ አልታወቀም። በኢራን በኩልም በህገወጥ መንገድ ሲሰራ ነበረ። ስለዚህ ህንጻው ጎማ ቢኖሮ ኖሮ ይወስዱታል ማለት ምንድን ነው? ይሄንን አንስተው ወስደው ሌላ ከተማ ላይ አስቀምጠው ቢጠቀሙበት እራሱ ደስ ይላቸዋል። ነገር ግን መሬትና ፎቅ መነሳት ስለማይችል እሱን ብቻ ተተውልን ሄዱት። ለኛም ህዝቡ የተፈጸመውን ካወቀ ቆይተዋል። ያሉት ደግሞ ሌላው አስተያየት ሰጭ ናቸው። ሰዓቱ ደርሶ የተወሰደው እርምጃ በመደረጉ ጥሩ ነው፣ ግን ይሄ ጉዳይ በህዝብ ደረጃ ሲብላላ የቆየ ነው። ከፍ ያለ አሜታ አለ ችግር እንዳለ ቀደም ብሎ ህብረተሰቡ ያቀዋል፣ ግን እያወቀው ይሄ ሁሉ ነገር እየሆነ መቼ ነው እያለ በጉጉት ሲጠብቅ የነበረውን አሁን በግልጽ እነኚህ ሰዎች ያደረጉትን ድርጊት ጠቅሶ ለህዝብ ይፋ በመሆኑ ጥሩ ነው ላለው በአጠቃላይ ግን የቆየ ነው ይሄ ነገር እያንዳንዱ ህዝብ ውስጥ ያለ ነው። በየቦታውም ህብረተሰቡ ሲገናኝ ይህንኑ ነገር ያወራ ነበር ማለት ያውቀዋል፣ ግን እያወቀው እንደዚህ ግልጽ የሆነ ነገር አልነበረም። በወሬ ደረጃ ነበር፣ ግን አሁን ኦፊሻል ሆኖ ግልጽ ሆኖ በመውጣቱ በጣም ጥሩ ነው። ከዚህም በላይ እንደሚቀጥል ተስፋ አለን። በዚህ ብቻ እንደማይቀር ነው ሌላ ወጣት አስተያየት ሰጪ ደግሞ መንግስት ትክክለኛውን እርምጃ እየወሰደ መሆኑን አብራርታለች። ይህንን ጊዜ ወንጀል የሰራ የሚጋለጥበት በስልጣን ላይ ያሉ ሰዎች የሚጋለጡበትን ነገር ያሳየን ሁነ ያለው መንግስታችን ነው ጥሩ ለፍርድ አቅርቦ እኛም ያው ከጎኑን ያለ ነው። የቀድሞውን የሜቴክ ዋና ዳይሬክተርና የሌሎች ተጠርጣሪዎችን በቁጥጥር ስር መዋል ተከትሎ የተያዙት ሰዎች አጠቃላይ ቁጥር ጨምሯል። የፌዴራል ጠቅላይ አቃቢ ህግ ተደብቀዋል በሚል የገለጻቸው ሲጨመሩ ደግሞ የተጠርጣሪዎቹ ቁጥር ከዚህም ከፍ እንደሚል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር፣ ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ሙዚቃ ትንሽ ጥቂት እንጋብዛችሁ። ወንዲማክ አባዳማ እግሬ እዚያ ደርሶና መተማመኑን ሽረናል ወልዶ በጭኑ የጋጣው ይጋጣው ጌታ ፈረስ ይመሽ ቢጨልም መንገድ አይጠፋም። ወርቻ ማይሻ ፍቅር ፈረስ ፈረስ ፈረስ

ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቋል። በምሽቱ ፕሮግራሙ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን የምንሰናበታችሁ ቆንጂት ታየና፣ እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ከወንዲ ማክ ጋር እስከ ዝግጅታችን ፍጻሜ እንተዋችሁ። ጤና ይስጥልን። ደህና ደሩ። The clean outer roast, and